ジャン・マケンェ ش ن ج ዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለስድስት የምርጫ ዘመናት ቀደም ሲልም በሕግ መምሪያው በወጣትነት ዕድሜያቸውም ሀገራቸውን በውትድርና ያገለገሉ የሴናተር ጃን ማኬን አስክሬን ዛሬ ሜሪላንድ ዋና ከተማ አናፖሊስ ፖሊስ ውስጥ ቤተሰብና ወዳጅ ዘመድ በተገኘበት የቀብር ስነስርዓት አርፏል። ለሴናተር ማኬን የተደረገው ለአምስት ቀናት የዘለቁ የመታሰቢያና የአሸኛኘት ስነ ሥርዓቶች በእንደራሴነት ባገለገሏት አሪዞና ግዛትና ዋና ከተማይቱ ዋሽንግተን ዲሲ ውስጥም ከትላንት በስቲያ በተወካዮች ምክር ቤቱ፣ ትላንትም በብሔራዊ ካቴድራል በመንግስታዊ ክብር ተከናውኖላቸዋል። ሰለሞን አባተ የአሸኛኘት ስነ ሥርዓቱን የፖለቲካ ተንታኝም ያካተተ ዘገባ ይዟል። የጃን መኬን የመጨረሻ ማረፊያ የሆነው ሜሪላንድ ግዛት ዋና ከተማ አናፖሊስ የሚገኘው የባሕር ኃይል አካዳሚ መካነ መቃብር ከእርሳቸው ቀደም ሲል ካረፉት የጦር አውድ ጓዳቸው በኋላም የቅርብ ባልንጀራቸው ሆነው የዛሬ አራት ዓመት እስካለፉ ድረስ በቆዩት አድሚራል ቹክ ላርሰን መቃብር ጎን ነው። የዩናይትድ ስቴትስ ባህር ኃይል የጦር ጀት አብራሪና ተዋጊ ለአምስት ዓመታትም በቪየትናም እስር ቤት የበረታ ስቃይ ያሳለፉት ጃን ማኬን ባለፈው ጥቅምት ወታደራዊ ዕውቀታቸውን ወደ ቀሰሙበት አካደሚ ብቅ ያሉ ጊዜ ላገኟቸው የተማሪዎች መማክርት ጉባኤ አባላት ሲናገሩ፣ ያኔ ወደፊት ይጠብቋቸው ለነበሩ እጅግ የከበዱ ፈተናዎች ትምህርት ቤታቸው ምን ያህል እንዳዘጋጃቸው አስታውሰውላቸዋል። በዚህ ስፍራ አሉ ማኬን የሰረጸብኝ የክብር ስሜት እጅግ የጨለሙ ቀኖቼ በዋጡኝ ጊዜ እየመጣ ሹክ ይለኝ ይናገረኝ ነበር። እናም አሁን ውርደትን እጸየፍ ዘንድ ወደ ተማርኩበት ወደዚህ ስፍራ እንደ ገና ደግሞም እንደ ገና እመላለሳለሁ። በትናንቱ የብሔራዊው ካቴድራል የመኬን አሸኛኘት ስነ ሥርዓት ላይ ዝክረ ታሪካቸውን እጅግ በጠነከሩ ቃላትና መልእክት ያሰሙት የቀድሞው ፕሬዝደንት ባራክ ኦባማ የሴናተር ማኬንን ተክለ ሰብዕና ከሁለንተና ጎኑ እያነሱ ከዛሬም የሀገራቸው ፖለቲካ አንጻር መዝነውታል። ስለ ቀደሙት ወዳጃቸውና ስለ ፖለቲካም ተቀናቃኛቸው ያላቸውን ክብር በዚያ ለታደመው ሀዘንተኛ በጥያቄ መልክ አቅርበዋል። በዚህ ሳምንት ውስጥ ከፍ አድርገን እያነሳ ነው ያለነው መንፈስ የተሻልን እንድንሆን የተሻለን እንድንሠራ የሀገራችን መሥራቾች የጫኑብንን ታላቅ ውርስ በሚመጥን ሁኔታ እንድንኖር የሚገፋን አይደለም እንዴ አሉ ኦባማ ደግሞም ኦባማ ዛሬ በአሜሪካ እየተስተዋለ ስላለው ፖለቲካም ተናገሩ ከፖለቲካችን ከመንግሥታዊው ሕይወታችን በየአደባባዩ ከምናሰማው ንግግር የበዛው እጅግ የተነሰ የክፋትና የወረደ እየመሰለ ነው። ይቀጥላሉ የቀድሞ ፕሬዝደንት። በጩኸትና በስድብ በአስመሳይ መጣረሶችና በፈጠራ ቁጣዎች የተጨናነቀ ሆኗል። ይህ ደፋርና ጠንካራ መስሎ ለመታየት እየጣረ ያለ ፖለቲካ ግን አሉ ኦባማ በመሰረቱ ፍርሃት የወለደው ነው ጆን ከዚያ የገዘፍን እንድንሆን ነግሮናል ከዚያ የተሻልን እንድንሆን መክሮናል ጆን መኬን የዛሬ ዐሥር ዓመት ተካሂዶ በነበረው ፕሬዝደንታዊ ምርጫ ወቅት የባራክ ኦባማ ሪፐብሊካን ተቀናቃኝና ብርቱም ተፈካካሪ ነበሩ ምንም እንኳ የምርጫው መጨረሻ ለመኬን ባይወግንም ከዚያ በኋላ በነበሩት ስምንት የኦባማ ዓመታት ግን መኬንን ያሽንፈታቸው ሞራላቸውን ሳያሸንፍ፣ ለፓርቲ ማንነትና ለፖለቲካ ቁርሾ ሳይንበረከኩ፣ ልክ ባልመሰላቸው ሲወቅሱና ሲነቅፏቸው፣ ትክክል ነው ብለው ባመኑበትም ያለማመንታት ሲደግፏቸው እንደ ነበረ ኦባማ እዚያ አደባባይ ላይ የመኬንን አስከሬን ይዞ የአሜሪካን ባንዲራ በለበሰው ሳጥን ፊት ቆመው መስክረዋል። እንዲያውም ከዐይናቸው እምባስኪ መነጭ ስለ መኬን የውስጣቸውን ስሜት ተናግረዋል። መኬን የዛሬ አሥራ ስምንት ዓመትም እንዲሁ ለፕሬዚደንትነት ለመወዳደር ተነስተው የሪፐብሊካን ፓርቲያቸውን ይሁንታ ሳያገኙ ቀርተዋል። ጆርጅ ቡሽ ነበሩ ላለመመረጣቸው ሰበቡ። መኬን ብርቱ በሆነ የአንጎል ካንሰር መያዛቸው ከታወቀ ከጥቂት ወራት በኋላ ከአደባባይ ጨርሰው ሲርቁ ይህች ዕለት መንገዷ ላይ እንደ ነበረች እውን ሆነና ወደ እነዚያ ወደ ቀደሙ የፖለቲካ ተቀናቃኞቻቸው ባለፈው ሚያዝያ ስልክ ደውለው በአሸኛኘትና በቀብራቸው ሥነ ሥርዓት ላይ ታሪካቸውን የሚናገሩላቸው እነርሱ እንዲሆኑ ጠየቋቸው። ሐዘናቸውን ባይደብቁም ተስማሙ። የቀድሞዎቹ ፕሬዝደንቶች በተቈረጠችው ዕለት በትናንቱ የዋሽንግተኑ ብሔራዊ ካቴድራል መድረክ ላይ ቆመው ከመሰከሩላቸው ሰዎች አንዱም ጆርጅ ቡሽ ነበሩ። እጅግ የተከበሩ ተቀናቃኞቻቸውም ሀገራቸው የሚወዱ መሆናቸውን ሰብዓዊ ፍጡራን መሆናቸውንም የማይክዱ ሰው እንደነበሩ ተናገሩላቸው። በእያንዷንዷ ሕይወት ውስጥ አሉ ጆርጅ ቡሽ። በተፈጥሮ ያለን ክብር የአገር ድንበሮች ላይ የማይጠፋውን የሰው ልጅ ክብር በአምባገነኖች የማይነጠቀውን የሰውነት ክብር አጥብቆ ያከብር ነበር። ከምንም በላይ ደግሞ ሥልጣንን ያለ አግባብ መጠቀምን ጆን አጥብቆ ይጠላ ነበር። ቡሽ ናቸው። ባለቤታቸውን ሰባት ልጆቻቸውንና አንድ መቶ ስድስት ዓመት ዕድሜያቸው የሆነ እናታቸውን ጨምሮ በካቴድራሉ ስነ ስርዓት ላይ ከታደመ በመቶዎች የሚቆጠሩ ቤተሰብ፣ ዘመድ አዝማድ፣ የቀድሞ የምክር ቤቱና የጦር ባልደረቦቻቸው፣ የቢሮአቸው ሰራተኞችና የዩናይትድ ስቴትስ ልሂቃን መካከል የቀድሞ ፕሬዝደንት ቢል ክሊንተንም ተገኝተዋል። ምክትል ፕሬዝደንቶችና የውጭ ጉዳይ ሚኒስትሮችም ነበሩ። የጃን መኬን ልጅ ሜጋን መኬን ስለ አባቷ ማንነት ስትናገር የዩናይትድ ስቴትስን ምንነትና የፖለቲከኞቿንም ማንነት እየሰነጣጠቀች ትተነትን ነበር፣ የሚመስለው በአሁኑ ፕሬዝደንት ዶናልድ ትራምፕ ላይም በውስጧ የሚንቀለቀል ቁጣ እንደሚነድ ቃላቷና የቃላቱ ኃይል፣ የሰውነቷ መግዘፍና የመንፈሷ መናጥ ያሳብቃሉ። ውስጧ ይንሰቀሰቃል፣ አንደበቷ ቋጥኝ ቋጥኙን ያወርደዋል። My father is gone. My father is gone. አባቴ ሄደ ሐዘኔ ብርቱ ነው አለች ሜጋን አባቷም ስለ ሀገራቸው የከፈሉትን ሁሉ በኩራትና በክብር ዘከረችና አሜሪካ አትኩራራም አትንጠራራም አለች አሜሪካ ጉራት አያስፈልጋትምና የጃን ማኬን አሜሪካ እንደገና ትልቅ መሆን አያስፈልጋትም፣ ሁልጊዜም ትልቅ ነበረችና ያኔ በሐዘንና በዝክር ሥርዓት ላይ መቼም ታይቶ በማይታወቅ ሁኔታ ካቴድራሉ በጭብጨባ አስተጋባ። ዛሬ እሁድ ነሐሴ 27 2010 ዓ ም የአምስቱ ቀናት የመካየን አሸኛኘት ፍትሐትና ዝክር ተጠናቆ አስከሬናቸው በዘላዓለማዊ ማረፊያው ተቀምጧል። ስለ ጆን ማኬን ማንነት በሀገራቸውና በዓለም ፖለቲካ ውስጥ ስለ ነበራቸው ቦታ፣ ስለ ውርሳቸውም እንዲያካፍሉኝ ብዬ ወደ ኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ወደ ዶክተር ብሩክ ኃይሉ ደወልኩኝ። የኢትዮጵያ ዲፕሎማትም ሆነው አገልግለዋል። የሚኖሩትም አሜሪካ ነውና እንደ ምሁርም የአሜሪካንም ፖለቲካ እየሠሩበት ናቸውና ከመጽሐፉም ከትውስታቸው ሴናተር ጆን ማኬንን ማየው በሁለት ደረጃ ነው። አንድ ዩኒቨርሳል ቫሊዩ ይባላል። ሰው በሰውነቱ የአሜሪካ ዜጋ ነው ሳንል ካየን እንደ አንድ የዓለም ዜጋ አፍሪካዊ፣ ኢትዮጵያዊ ምን ሆነ ብለን በዛ መሰረት ላይ ተነስተን ስናየው ዓላማ ያላቸው ሰው ነበሩ ነው ምለው። የራሳቸው ቫሊዩ እሴት ያላቸው ሰውን ልጅ በኩል የሚያዩ አገር ወዳድ፣ ከራሳቸው በላይ ሀገራቸውን የሚወዱ ይሄ እንግዲህ ኢትዮጵያንም አሜሪካንም ሁሉም አይልም። እንደገና ደግሞ ይህ ሰውዬ ፕሪቪሌጅ ውስጥ የተወለዱ ማለት የተለየ ፋሚሊ፣ ቤተሰብ ውስጥ የተወለዱ ሰው ሆነው ው ከፍ ያለ ማህበራዊ ደረጃ ያለው፣ በመንግስት ደረጃም ብዙ ሹመት ያላቸው ወታደራዊ ባለስልጣናት ልጅ ናቸው። ትክክል። ሀብትና በተለይ በወታደራዊ ዓለም አባታቸው አድሚራል የነበሩ አያታቸውም አድሚራል። አድሚራል ማለት እንግዲህ በኔቪ በባህር ኃይል ሆኖ የአድሚራል ኢኩቫለንት ወይም የእሱ ተጓዳኝ ማዕረግ ሙሉ ጀነራል ፎር ስታር ጀነራል ይባላል፣ በሚሊተሪ ከሆነ ለምሳሌ በምድር ጦር በመሳሰለው። እንደውም ከታሪካቸው እንደምንረዳው አባታቸው ጆን ማኬን የፓሲፊክ እዝ አዛዥም ነበሩ። በአንድ ወቅት ኮማንደር ኢንቺቭ ነበሩ ነበሩ። ልጃቸው ሳይጎን ሂልተን ይባላል ወይ እሱም ወደ ዋዳ ሊመጣ ይችላል። እዛ ታስሮ መከራውን ሴናተር ጆን ማኬን አባትየው አሁን ባነሳው ነጥብ መሰረት የፓሲፊክ ፍሊት ኮማንደር ኢንቺፍ ነበሩ እና እንዲህ አይነት ውስጥ የተወለዱ ሰው ናቸው እና ምን አይነት ሰው ናቸው የምትለኝ ይሄ ወርቲ ሆነ ዋጋ ያለው ህይወት ኖረው ዋጋ ያለው ህይወት አሳልፈው ሀገራቸውን ከራሳቸው በላይ የሚከፍለውን ሂሳብ ከፍለው ያለፉ ሄሮ አርበኛ ታጋይ ለማለት እንደ ባጭሩ ለመግቢያ ያህል ይህን ማስቀመጥ እፈልጋለሁ እና አደንቃቸዋለሁ። ጆን ማኬን እንግዲህ ወደ ታሪካቸው መለስ ስንበልና በውትድርናው አለም ውስጥ ህይወታቸውን የጀመሩ ሰው ናቸው። ያው ከቤተሰቦቻቸው ቀደም ሲል እንደገለጹት በወሰዱት ውርስ ይሄ የውትድርና ህይወታቸው በተለይ በለጋ እድሜያቸው ላይ የነበረ የውትድርና ትምህርታቸውም ቆይታቸውም በቀጠለው የፖለቲካ ህይወታቸው ውስጥ ተጽዕኖ አሳድሯል ወይም ትርጉም ነበረው ብለው ያስባሉ ይችላሉ ዶክተር ብሮክ? አዎ አሁን የምትለውን ይቀበላሉ። ይሄን የምለው ምንድን ነው፣ አንደኛ ከትልቅ ቤተሰብ መጥተው አሜሪካ፣ ለየት የሚያደርገው ምንድን ነው፣ አንድ ኳሊቲያቸው ቤተሰቡ ስናይ እኛም ሀገር ለምሳሌ በቅስናው ይህድን እንደሆነ አንድ ልጅ እንደውም ትልቁ እንደምታቋትው፣ ሰለሞን ቄስ እንዲሆኑ ይባላል። በኢትዮጵያ ባህላችን እንደው በተወሰነ መልኩ በዛ እንዲታይ ለማለት መጋደማቂዎች በሚሊቴሪ ዓለምም ያሉ ብዙ ብዙ ቤተሰቦች ከቤተሰባቸው መሀል አንዱ የአባቱን ፈለግ ይከተላል። እና አያታቸው ወደ ኔቪ በወጣት ንድን እድሜ ገብቶ እስከ አድሚራል እስከ ሙሉ አራት ፎርስ ስታር ጄኔራል ደርሰዋል። አባታቸውም እንደዛ ፎርስታር ደረጃ ደርሰዋል። እኚህም ማኬን በወጣት ነጋድሚያቸው በአስራ ሰባት በአስራ ስምንት ወደ ኔቪ እንደ አባትና እንደ አታቸው ወደ ኔቪ ሬክሩትድ ሆነ ገብተው ወደ ባህር ኃይሉ ተቀላቀ ባህር ኃይል ገብተው እስከ ካፕቴን ደረጃ ደርሰው ከዛ ነው ወደ ፖለቲካው የዞሩት እንግዲህ ህይወታቸው ደግሞ ለየት የሚያደርገው እኚህ ሰውዬ ከሀገር ሀገር ሲዞሩ ሲንከራተቱ ማለት ይከብዳል። ለምን የሶስተኛው ዓለም ሀገር ወታደር መለዮ ለባሽ መሆንና የአሜሪካ አንድ አይደለም። ከቤዝ ቤዝ ሲንከራተቱ ሲዞሩ ያደጉ ሰው ናቸው። ሲወለዱ ራሳቸው ፓናማ ነው አቶ ሰለሞን የተወለዱት፣ ጆን ማኬን ፓናማ አሜሪካን ቤዝ ውስጥ ነው የተወለዱት። ለዚህ ነው ለፕሬዚደንትነት ለመወዳደር ድሉን ያገኙት ማለት ነው። ምክንያቱም እሺ፣ ይቀጥሉ በኋላ አነሳዋለሁ። እንዲሁም ከኋላ ታነሳ የሆነ በአሁን ባጭሩ፣ እንደውም ለፕሬዚደንትነት መወዳደር ብቁ አይደለም ብለው አንዳንድ እሱን ለማለት ፈልጌ ነው ተቃዋሚዎች ገፍ ልክን አንስተው ነበረ። ነገር ግን አሜሪካን ሀገር ለምሳሌ አሜሪካን በአሜሪካ ሕግ መሰረት ሚሊተሪ ቤዝ የአሜሪካ ሚሊተሪ ቤዝ ወታደራዊ መደቧ ማለት ነው። የትም ይኑር ወታደር ጦር ካምፕስ የተወለዱት የኔ ባህር ኃይል ጦር ካምፕ ፓናማ፣ አሜሪካ እስከ አስራ ዘጠኝ መቶ ዘጠና ዘጠና ዘጠኝ እንደ አውሮፓ አቆጣጠር ትቆጣጠሩ ነበር። ለፓናማ መንግስት ያስረከበችው የመቶ አመት ሊሱ አብቅቶ ነው መንግስት ያስሰጠችው በጂሚ ካርተር ድር ጊዜ ባለሳሳት እና እዛ ስለተወለዱ አውቶማቲካሊ ዜግነቱ እንደ አሜሪካ ይቆጠራሉ። ናቸው እንዴ ልበል። አዲስ አበባ ያለው ለምሳሌ አሜሪካ ኤምባሲ አዲስ አበባ አለ እንደምናውቀው፣ እዛ አንድ ልጅ ቢወለድ ዲፕሎማቶች አሉ እዛ ውስጥ እስከተወለደ ድረስ የአሜሪካ ዜግነት ዋል በአሜሪካ ምድር ላይ እንደተወለደ ነው የሚቆጠረው፣ ይቆጠራል። ዲፕሎማቲክ እንትን ይታሰብና፣ አሜሪካ እንደተወለደ ይቆጠራል። እና ያን ያነሱት እሳቸው ላይ ጠላቶቻቸው ያነሱት ነጥብም ውድቅና የመከነውን በዚያ የተነሳ ነው ለማለት ነው እንደው ባጭሩ እና እኚህ ሰውዬ ወታደራዊ ፈልግ እንዳያትና እንዳባታቸው ተከትለው ሄዱ። ነገር ግን ይሄ ተጨናገፍ ተጨናገፈው ምንድን ነው? እርግጠኛን ያንዱ ጥያቄህም ይሆናል። በቬትናም ጦርነት ጊዜ ዘምተው እዛ ብዙ ድብደባዎች ያካሄዱ ነበር። የሰሜን ቬትናምን መንግስት፣ እና ሚሊተሪ ታርጌቶች ተመተው ይወድቃሉ። በስልሳ ሰባት ዓመተ ምህረት እንደ አውሮፓ አይነት አቆጣጠር እዛም ተይዘው ለአምስት አመት ተኩል ፍዳቸውን ያዩ ሰው ናቸው አቶ ሰለሞን። ለዚህም ነው ሄሮ የሚባሉት። ለዚህም ነው አርበኛ ለዚህ ነው ታጋይ የሚባል አምስት አመት ተኩል ኩል መከራቸውን አይተው ብዙ ግርፊያ፣ ብዙ ተቆቃ ደርሶባቸው ፊታቸውም ራሱ እስካሁን ድረስ ተቃጥሏል። አሮፔናሏ ስትቃጠል ፊታቸው ሰውነታቸውን ተቃጥሏል። ብዙ ሰርጀሪ፣ የቆዳ ሰርጀሪ አድርገው ነው ፊታቸው አሁን በጣም የተለበደ እና እንትን ይመስላል። አሁን የአካል ጉዳት እንዳለባቸው በግልጽ ይታያል። በክንዳቸው አካባቢ፣ አገጫቸው አካባቢ ይህ ሁሉ ይታያል። የጦሩ አሻራ በጣም ትክክል። ይህን ማለት ነው። ይሄ ሁሉ ለሀገራቸው የከፈሉት ሂሳብ ነው ለማለት ፈልጌ ነው። አቶ ሰለሞን እና በወታደሩ ህይወታቸው ይሄ ከኖስ ገጥሟቸው ከዛ ለፖለቲካ ያላቸው ፍቅር እያደገ በመምጣቱ የአሜሪካን ባህር ሀይል ላየዞ ኖር ሊየዞ ኦፊሰር መኮንን ተብለው ኮንግረስ ማገልገል ጀመሩ። አገናኝ መኮንን ማለት ነው። አዎ አገናኝ መኮ- ሆነው ነው ኔቪን ወክለው ባህር ኃይልን ወክለው ተመደቡ። ሄሮ ስለነበሩ ብዙ ተሸላሚ ሰው የአሜሪካ ከፍተኛ ሜዲያ የተሸላሚ ስለነበሩ እዛ ኮንግረስ ሆነው ነው ፖለቲካ ውስጥ ተዘፍቆ የገቡትና የወደዱትና በቃ አሁን ወደ ፐብሊክ ሰርቪስ ልዞራለሁ ብለው ከጥቂት ጊዜ በኋላ ወደ ፖለቲካ ህይወታቸው እስከ እለተ ሞታቸው ድረስ ወደ አደረሳቸው ወደ አርባ አመት ገደማ ሀገራቸውን ሳያሰልሱ በትጋት ሲሰሩ ያው በካንሰር አመት ከተሰቃዩ በኋላ ለሞት በቅተዋል ማለት ነው። እንግዲህ ዶክተር ብሩክ የሀያኛውን መቶ ክፍለ ዘመን የሚያለምን ታሪክ ስንመለከት በአብዛኛው የአሜሪካ ታሪክ ነው ማለት ይቻላል። በብዙ ቦታ ላይ አሜሪካ ያላት እጅ አሜሪካ ያላት ተጽዕኖ ጉልህ ነው። ብዙውን ነገር የተቀረጸው በአሜሪካ መንገድ በአሜሪካ ፍላጎት፣ በካፒቶል ሂል ፍላጎት፣ በዋይት ሃውስ ፍላጎት ነው ማለት ይቻላል። ከእነዚህ ከአሜሪካ እሴቶች ጋር ተጣጥመው እንዲቀረጹ ነው የሚደረገው። ካለበለዚያ ብዙ የደረሱ ሁኔታዎችን እናውቃለን፣ በክፉም በበጎም እና ሴናተር መኬን ለስድስት ተከታታይ የምርጫ ዘመናት እየተመረጡ ሲያገለግሉ ህግ ቀራጭ ነበሩ። እኚህ ሰውዬ መኬን ይሰጧቸው የነበሩ ድምፆች፣ መኬን ያስተጋቧቸው የነበሩ አቋሞች በዚህ በዓለም ፖለቲካ ውስጥ ኢትዮጵያንም ጨምሮ ማለት ነው። ምን ትርጉም ነበረው? በጣም በጣም ሰፊ ትርጉም አለው። እኚህ ሰውዬ ባለፉት አርባ ከዛም በላይ አመታት አገላቸው ሆነ ሲያገለግሉ ሴናተር ሆኖ ብቻ ሰላሳ አምስት አመት በላይ አላቸው። እንደገና የሎወር ሀውስ የታችኛው ቤት ሪፕሬዘንታቲቭ ሆነው አሪዞና ሁለቴ ተርም አገልግለዋል። እና በዛም እንትናቸው ፓርቲ አፊሊሽናቸው ፓርቲ አቋማቸው ሪፐብሊካን ናቸው። ኮንሰርቫቲቭ አመለካከት ነው ያላቸው በፎረን ፖሊሲ ውጭ ግንኙነትን በተመለከተ ነገር ግን እኚህ ሰውዬ በጣም በጣም የተለ የሚለዩ ሰው ኳሊቲ ያላቸው ሰው ናቸው። እንዴት ቢባል ማብሪክ ይባላሉ። ማብሪክ ነው የሚባሉት፣ እንደ ቅጽል ስማቸው ወጣ ያለ ባስተሳሰቡ፣ ነጻነት ያለው ማንም ላይ ተገን የማይጠል እንደ ማለት ነው። በጣም ሪፐብሊካን ስለሆነ የሪፐብሊካንን ሀሳብና አቋም በፋይናንሱ፣ በኢኮኖሚው መካከ በዲስተንስ ፎረን ፖሊሲ ሁልጊዜ ድንቅ ሰጣሉ ማለት አይደለም። ማብሪክ እንደም ካልክ ሳስብ ነበር ሆን ኢንተርቪያችን ሳገናዝብ ማብሪክ በእኛ ሀገር ቋንቋ በአማርኛችን ምን እንለዋለን የሚለውን አቶ መብረቁ ማለት ፈለጉ። መብረቁ ማለት ተንደር ነው። ለምን ብትለኝ እንግዲህ ልሞክር ለማስረዳት። መብረቁ ማለት መብረቅ የት እንደሚመታ አይታወቅም፣ ሲመታህ ነው የምታገው። ሰውዬው አቋማቸውን እስከ መጨረሻው ደቂቃ ድረስ አንዳንድ ጊዜ ሴኔት በሚደረጉ ክርክሮችና ድምፅ ሲሰጥ ነው ሰው በጉጉት እሳቸው ላይ አይኑ ሁሉ አተኩሮ የሚመለከተው። ላስታውስ የመጨረሻውን ምሳሌ የኦባማ አፎርደብል ሄልት ኬር የጤና ሕጋቸው ማለት ነው ኦባማ ኬር ተብሎ የሚታወቀው አዎ፣ ፕሬዚዳንት ትራምፕ ከመጡ ጀምሮ እሱን ለማፍረስ ልበልህ ወይም ለመስሀብ ውድሮ ለማድረግና ቶታሊ ካንስል ወይ ለመሰረዝ በሚደረገው ትግል መጨረሻ ላይ እንዲከስም ያደረጉት እሳቸው ናቸው። የመጨረሻው ድምፅ እሳቸው ነበረ። አዎ፣ ትክክል። ለዚህም ነው የሚስተር ትራምፕን ውርጅብኝ፣ ከመስመር የወጣ ንግግር፣ ያገጠጠ ንግግርና ስድብ ሁሉ እንካ ሰላንትያ አንተ ብሎ ቴሮ፣ አንተ ብሎ አርበኛ፣ አንተ ብሎ ታጋይ እስከ ማለት ደረሻ እና እስከ ማንቋሸሽ ያደረሳቸውም የዛ ይዛ ውጤት ነው። መብረቁ የሚባል መላቸውም ለዚሁ ነው። እስከ መጨረሻው ደቂቃ ድረስ አቋማቸው ምን እንደሆነ አይታወቅም እንደ ሴናተር ፋይንጎልድ ጋር ለምሳሌ ፓርቲ ካምፔን ሪፎርምን ለማድረግ ሪፐብሊካኖች ጊዜው ሲሉ ከዲሞክራት ናቸው። ሴናተር ፋይንጎልድ ዊስኮንሰን የታወቁ ሴናተር ነበሩ። የዲሞክራት ጠንካራ ሴናተር ነበሩ። ከብሳቸው ጋር ለየት ያለ አድርገዋል። ከጆ ሊበርማን ጋርም በክላይመትል ኢሹ ክላይመት እንግዲህ ይታወቃል፣ በአየር ንብረት ለውጥ ጉዳይ ላይ ማለት ነው። አዎ፣ በአየር ንብረት ለውጥ ላይ ዴሞክራቶቹ ናቸው ሞር ፕሮግሬሲቭ ተራማጅ የሆኑት ከእነሱ ጋር የቆሙበት ነጥቦች አለና፣ እርግጥ ስንመደባቸው ሪፐብሊካን ሆነው ቢሞቱም በአቋማቸው ግን ኮንሸሳቸው ይባላል ሕሊናቸው ያመኑበትን ከአሜሪካ ቫሊ ጋር የሚጣረስ ጉዳይ ከሆነ በምንም አይነት ድምፅ አይሰጡ የአሜሪካን ሕዝብ ያስቀደመ በዚህም የተነሳ ነው በጣም የተለዩ ፖለቲከኛ የሚባሉ በነገራችን ላይ የእሳቸው የነበረውን የቀብር ስነ ስርዓት ስከታተል ነበር እና ፕሬዚደንት ኦባማ ስለሳቸው ሲናገሩ አሁን እርሱ የተናገሩትን ነገር ብለዋል። ዶክተር ብሩክ አን ፕሬዲክተብል ነበሩ፣ የት ጋር ይወድቃሉ ተብለው የማይገመት ሰው ነበሩና፣ እምነታቸውም ጠንካራ የነበረ ሰው ነበሩ። ለሚያምኑበት ነገር ብለው ሲመሰክሩላቸው ነበረ። ተቃዋሚያቸው ተቀናቃኛቸው ማለት ነው ትክክል ይሄ ነው አንፕሬዲክተብ የሚያሰኘው ይህም ትክክል እንደው ጥሩ አስቀምጠዋል ይሄ ነው ኦባማ ኦባማ ስለሆነ አይደል የሚቃወሙት በፕሪንስፕል በመርህ ደረጃ ሪፐብሊካኖች ብዙ ጊዜ ጥር ሲነግሱባቸው ነበር ለምን በጅምላ ልበል የራሳቸውን ኮንሽንስ ህሊና ወደ ጎን አድርገው ለፓርቲ ፓርቲ ከኔ በላይ ነው የሚል አቋም ነው ብዙ ፓርቲዎች በመላው አለም የሚደረገው እሳቸው ግን አዎ ፓርቲን አከብራለሁ ነገር ግን ፓርቲ እኔ በማምንበት አላማ ካልሄደ ግን ተቃዋሚ ተፎካካሪ ፓርቲ የተሻለ ሀሳብ ካመጣ ከሱ ጋር የማልቆምበት ምንም ምክንያት የለም በሚል ከኦባማ ጋር በመስራት ይታወቃሉ። ከጆርጅ ቡሽ ጋር እንትን በመስራት ይታወቃሉ። እንግዲህ እነዚህ ሁለት ፕሬዚደንቶች ናቸው የቀድሞ ፕሬዚደንቶች፣ ቁልፍ ንግግር እንዲያደርጉ በንዛዜያቸው አይጋበዟቸው። አሁን ያልከውን እኔም ስከታተል ነበር። እስካሁኑ እንግዲህ ማን ነው የተቃዋሚ ተፎካካሪ ፓርቲ? ኦባማ ዲሞክራት ናቸው፣ ማንም አይጋብዝም። እንዲህ አይነት ፕሪንስፕል ምሳሌ የሚያሳየን ይሄ ነው። በአላማ ደረጃ ነው ሰውን የሚያዩት፣ ሁሉን በኩል ነው የሚያዩት። በአንጻሩ ደግሞ ለምሳሌ ፕሬዚደንት ትራምፕን በተመለከተ እኛ ጋር ሬሳይ እንዳይቆም ይባላል መቃብሬ ላይ እንዳቆም ይባላል መቃብሬ ላይ እንዳይቆም ይባላል። መቼም ቀልድ ሊመስል ይችላል። ብለው አልተገኙም። ዛሬ እንዳይደርስ ነው ያሉት። ለምን አሜሪካንን ሴቶች እየተቦረበሩ ናቸው። የአሜሪካ ቫሊዩስ ሀገርን ማስቀደም፣ የግል ጥቅምን ሳይሆን ቤተሰብን ማስቀደም። ይሄንን በተመለከተ በትረምፕ ላይ ትልቅ ትልቅ ቅሬታ ነበራቸው። እንግዲህ ከስድቡ ቅድም ባነሳው ስድብ አለ፣ ከስድቡ ተጨማሪ ማለት ነው ያን ህል እንካ ትናንት ሙልጭ አድርጎ የመሰደብ ሁኔታ ገጥሟቸዋልና ያልተገኘ ሰው ቢኖር ዛሬ የአሜሪካ አንቱ የተባለ ስልጣን ላይ ያሉ የነበሩም አርባሀምና ሄንሪ ኪሲንገርን ድረስ ያሉትን ሰዎች ስናወዳደር ሁሉም በነቂስ የሚወጣው የአሜሪካው አንቶ የተባለ ስልጣን ላይ የነበረና አሁንም ያለ ነገር ግን እንዳይመጣ እንዲመጣ አልፈልግም ብሎ እንዲነገር አድርገው በግልጽ ነው ጨዋታቸው። ፕሬዚደንት ትረምፕ እንዳይገኙ ብሎ ወስነዋል በማንኛውም ቀብር ላይ እና ሴሪሞኒዎች ላይ እና ይሄ የሚያሳይ የፕሪንስፕል ሰው ናቸው። ሀገራችን የምትሄድበት አካሄድና አቅጣጫ ከመስመር የወጣ ነው እና ለዚህ ኃላፊነት እንደ ምክንያቱም ፕሬዚደንት እንደ ካፕቴን ማለት ነው መርከቢቷንም ይመራ ወደ በጎም ወደ መጥፎ። ፕሬዚደንቱ ነው ኃላፊነት ያለበት። አገር ያለችበት አቅጣጫ ተገቢ አቅጣጫ አሁን ያለው መሪ ይዟት ስለማይራመድ ይሄ ደግሞ ሕሊናዬ ስለማይቀበል እንዲህ አይነት ሰው እኔ መቃብር እንዲቆም አልፈልግም ብሎ አቋም የወሰዱ ናቸው ለማለት ነው። እና ይሄ ይሄ ነው ለየት የሚያደርጋቸው። ሌላ ለየት የሚያደርጋቸውን ነጥብ አነሳልህ። የአድሚራል ልጅ የአራት ስታር ጀነራል ኢኩይቨለንት ማለት የአድሚራል ልጅ ሆነ አባታቸው በወቅቱ የአሜሪካ የፓሲፊክ ፍሊት ኮማንደር ኢን ቺፍ መሆናቸውን ሰሜን ቪየትናም ይዞች ይረዳሉ። ይህን ሲረዱ እሳቸውን እንደ ቺፕ አድርገው ለመጠቀም ከአሜሪካ ጋር ግንኙነታቸውን እና አንድ አንድ ኮንዲሽን ለማቅረብ የተሻለ ሁኔታ ለመፍጠር ሰሜን ቪትናም መንግስት ያኔ ጥያቄ አቅርቦ ልጃችሁን እንፈታለን ብለው መልዕክት አስላኩ ለኪሲንገር ኪሲንገር ነበሩ ያኔ ኔጎሽት የሚያደርጉ እሳቸውም አስታውሰዋል በዛሬው ስነ ስርዓት ላይ ግሩም አድርገው ምን ምን ምን ምን ምላሽ ነው ጆን ማኬን የሰጠው እኔ እዚህ ያሉት ጓደኞቼ ተራ ዜጎች ሌሎችም የታሰሩ አሜሪካኖች አሉ እንደዚሁ ካፕቸር ሊሆኑ ወታደሮች ፕሪዝነርስ ኦፍ ዎር የጦር እስረኞች አብረዋቸው ጦር እስረኞች ትክክል እነሱ ከእነሱ ጋር አብሬ ነው የምለቀቀው እንጂ እኔ አባቴን ትከሻ አድርጌ የሚመጣውን ጥያቄ አልቀበልም ብሎ ለኪሲንገር ሁሉ እንዲደርስ አድርጉ ማድረጉን ኪሲንገር ዛሬ በግልጽ አስቀምጠውታል እና ጆን ማኬን ማለት እንዲህ አይነት ሰው ነው ሰውን በሰውነቱ የሚያይ ኦባማ ለምሳሌ እንደምታስታውሰው ኦባማ ሲሰደብ ከኦባማ ጋር ፕሬዚደንሻል ካንዲዴት ሆኖ ሪፐብሊካንን ወክለው ሲከራከሩ አንድ ሴትዮ ከዛሬም ኦባማን ትቶታል፣ እንደምታስታውሰው ንግግሩ ላይ ይሄ ሰውዬ አረብ ነው፣ ይህ ሰውዬ እስላም ነው፣ ይህ ሰውዬ አሜሪካው አይደለም፣ ረንድ ነው ጸጉረ ልውጥ ይባላል የእኛ ሰው አይደል፣ ምን ሆነው ይቅርታል፣ ውልኝ እናቴ፣ ይሄ ትክክል አይደለም። ኦባማ ክብር ያለው የቤተሰብ አላፊ እንዳንቺው፣ እንደኔው፣ እንደ ሁላችንም ንጹህ ትክክለኛ ዜጋ፣ ህግ አክባሪ፣ የእኔ ተቀናቃኝ ፓርቲ መሪ ሆኖ ከኔ ጋር ተቀናቅኖ እንፋለማለን በሀሳብ እንጂ በመርህ ደረጃ እንጂ አንቺ ምትን አይደለም ብሎ ያን ያህል ለፕሪንሲፕል ሽንጡን ገትረው የሚዋጉ ሰው ናቸው ለማለት ነው። ይሄንን የቀደሙን ጥያቄ በዓለም ፖለቲካ ውስጥ የነበረውን የጃን ማኬንን ጥያቄ ያነሳ ሁሎት ዶክተር ብሩክ እርስዎ የፖለቲካ ሳይንስ ምሁር ብቻ ሳይሆኑ፣ መምህርም ብቻ ሳይሆኑ ዲፕሎማትም ሆነው ያገለገሉ ሰው ስለነበሩ ነው። በተለያዩ መድረኮች ላይ በተለያዩ አጋጣሚዎች ከተባበሩት መንግስታት ድርጅት ጀምሮ እስከ ዋሽንግተን ዲሲ የኢትዮጵያ ኤምባሲ ድረስ እና በቅርብ ሊያውቁ ይችላሉ፣ በቅርብ ሊመሰክሩ ሊሰጥ ይችላሉ። ሶስት ነጥቦች ሊሰጥ ይችላሉ። እሺ፣ ፎረን ፖሊሲውን በተመለከተ ኢራክ ላይ ለምሳሌ በጣም ጽኑ በዓለም ደረጃ ዲሞክራሲ በዓለም እንዲስፋፋ ጽኑ አቋም ነበራቸው። የአሜሪካን አይነት ዲሞክራሲ ማለት ነው። ሊብራል ዲሞክራሲ ሴናተር ማኬን የሰው ልጅ መብት ረገጥ እንዲቆም እሳቸው እስረኛ ሆነው ብዙ በደል ስለደረሰባቸው አንደኛ ደረጃ ከአሜሪካ የፖለቲካ ኤሊቶች ግንባር ቀደም በሂውማን ራይትስ በፕሬስ ነጻነት በመሳሰሉት የታሰሩ ጋዜጠኞች እንዲፈቱ የታሰሩ ፖለቲካ ፓርቲ ተቃዋሚዎች እንዲፈቱ በርማ ማይንማር ያኔ አሁን መሪ ሆና ተመርጣ ከእስር ቤት ወጥታ በመል አንሳንሱ ማለት ነው። አንዳንዶቹን ትክክል የመሳሰሉትን ሰዎች ጽኑ ሆነው ጽኑ ወገባቸውን ይዞ የሚከራከሩ ለፕሪንስፕል እሳቸው ናቸው። ዲሞክራሲ፣ በህግ ስር መተዳደርን ሩል ኦፍ ሎ፣ ፕሬስ ነጻነትን እና ህገ መንግስታዊ አመራርን እና ደግሞ ነጻ ምርጫን በተመለከተ ጽኑ አቋም ያላቸው በዚህ ነው፣ በአንደኛ ደረጃ የሚታወቁት። ሁለተኛ፣ አሜሪካ አሜሪካ ሆና መቀጠል የምትችለው እንደገና አሜሪካ የነጻው አለም ፍሪ ወርልድ መሪ ሆና የምትቀጥለው እንደ አዛዥ ሳይሆን እንደ ፓርትነር ሆና እንደ አጋር እንደ ወዳጅ ሆና ነው መቀጠል የምትችለው። እንደ አጋር ወዳጅ ሴቶቿን በማሻሻል እና ሴቶቿን በመሸጥ ነው አብራ ማሸነፍ የምትችለው ከኔቶ ሀገሮች ጋር ከመሳሰሉት ጋር በህብረት አብረን በቅንጅት አክብረናቸው እያከብሩ ስንሰራ እንጂ እያንጓደጠን እነሱ ሎሌ እኛ ገዢ ጌታ ሆነን አይደለም በሚል ጽኑ የሆነ አቋም ነው ያላቸው። አሁን ለምሳሌ ፕሬዚደንት ትራምፕን ከመጡ በኋላ ስልክ አንስተው ቀጥታ ነው ከነ ጀርመን ካንስለር አንጀላ ሜርክል ጋር የሚደዋወሉት ከካናዳ መሪው ጋር የሚደዋወሉት ከፈረንሳዊ መሪ ጋር የሚደዋወሉት ያን ተደማጭነት ያላቸው ሰው ናቸው ነው ማለት ነው። እንግሊዝ መሪ ጋር ፕራይም ሚኒስትር ሜና ከእሷን በፊት የነበረው ጋር ከአምረን ጋር የሚነጋገሩት ኤኒታይም በሩ ይከፍትላቸዋል። ኤኒታይም ምክር ሲጠይቁ እሳቸው ነው የሚደወልላቸው። ያን ያህል ክብደት ክላውት ያላቸው ሰው ናቸው። ለምን አሁን በትራምፕ አስተዳደር ትንሽ ነገር የተመስመር ቢወጣም ግድ የላቸውም። በትዕግስት ጠብቁ፣ አሁንም ቢሆን አትርሱ፣ ዴሞክራቲክ አገር ነው ያለን። ሶስት አመት ነው የቀረ ሁለት አመት ነው እያሉ ይነግሯቸዋል። እኚ ሰው እየገብተዋል፣ እኚ ሰው እየመውጣታቸው አይቀርም። አርባ አምስተኛውን ፕሬዚደንት ማለት ነው። እኛ ግን ለእናንተ ያለው የእኛ ህብረትና የእኛ ግን አጋርነት ጊዜም አይለውጠው የአንድ ፕሬዚደንት መመረጥና እሱ የሚወስደው አቋም ኔጋቲቭ ቢሆንም ይሄ አበላሽቱን በሚል አንደኛ ተከራካሪ እሳቸው ናቸው። ሌላ ነጥብ፣ በኢራቅ ኢራክ ላይ አሜሪካ ጦርነቱን ገባች ከገባች በኋላ ወዲያው ከተረዱት መካከል የአሜሪካ መሪዎች አንደኛው እሳቸው ናቸው። በዚህ ይታወቃሉ። ሌላ በኢራን ኬዝ ነው። ኢራኖችን ጠንከር ያለ ፈርጠም ያለ አሜሪካ ግፊት መደረግን ቢያምሉበትም ቅሉ ግፊት ብቻ ሳይሆን በኔጎሽሽን ስኪልፉል በሆነ በድርድር እና ደግሞ ብልህ በሆነ ንግግር ድርድር ኢራኖችን መሰብሰብ፣ ወዲህ ማምጣት እንችላለን ጡንቻችን ሳናላላ በሚል የእሳቸው ፖለቲካ በዚህ የታወቁ ናቸው። ሰሜን ኮሪያም እንደዛው ነው። በጡጫ ፖለቲካ ሳይሆን በዘዴ መንቀሳቀስ አለብን የሚል እና አፍሪካንን በተመለከተ አፍሪካ ሀገሮችን የአሜሪካ አጋር ሊሆኑ ይችላሉ በሚል በፎረን ኤድ በመሳሰለ ወታደራዊ መሳሪያ ብቻ ሳይሆን አፍሪካ አጋርም ልትሆን ትችላለች። ኤዥያ ሀገሮችን፣ ጃፓንን፣ ማሌዥያን ሁሉንም በዚህ መልክ በጥበብ የያዙ ሰው ነበሩ። በዛም አድናቆት ያተረፉ ሰው ናቸው እና ይሄ የአሜሪካን ሀገር ፎረን ፖሊሲው ፕሬዚደንቱ በህገ መንግስቱ ግንባር ቀደም ሆኖ ቢመራውም የሴኔቱ አካል በተለይ ኢንተርናሽናል ሪሌሽንስ ኮሚቴ ፎረን ሪሌሽንስ ኮሚቴው እና ደግሞ እሳቸው የሚመሩት የአርምድ ሰርቪስስ ኮሚቴ ቸርማን ነብሉ። ለብዙ አመት እስከ ሞቱ ድረስ ቸርማን ናቸው። የአሜሪካንን ፔንታጎን የአሜሪካንን ሰራዊት በጀቱን፣ ትጥቁን ወታደርም ስለነበሩ እየተከታተሉ ከመከላከያ ሚኒስትሩ ጋር ቀን በቀን እየተከታተሉ የሚሰሩ የሚያሰሩ እሳቸው ነበሩ። ኔቶ ላይ ለምሳሌ ሁልጊዜ በየአመቱ ኔቶን በተመለከተ ስብሰባ ላይ ይገኛሉ። ፕሬዚደንቱ ብቻ ሳይሆን እሳቸው ቁልፍ ሰው ስለሆኑ የወታደራዊ ኮሚቴውም ሊቀመንበር ናቸው። አርምድ ሰርቪስስ ወታደሮች ሊቀመንበር የጦር ኮሚቴው እንደገና፣ ይሄ አመታዊ ያለ ሚኒሽነር ሴኪሪቲ ኮንፈረንስ የሚባል ሙኒክ ጀርመን ሀገር የሚደረገዋል። እሳቸው አንደኛ ፎረን ፖሊሲ አሜሪካን ይሄን ይመስላል ብለው ያብራሩ የአሜሪካንንም በምዕራብ አውሮፓዎችን አውሮፓውያኖችም ኔቶ አባሎችም ሌሎችም ጠንከር ብለው አሜሪካንን ሲወርፉ ሲገፉ የአሜሪካንን አቋም በደንብ የሚያብራሩ አሁን እንኳን ትረምፕ ስልጣን ላይ ከመጡ ጀምሮ እሳቸው ናቸው እና የእሳቸው አስተዋጽኦ በዓለም ደረጃ ዲሞክራሲ እንዲጠናከር እንዲስፋፋ የሕግ የሕግ መተዳደር በመላው ዓለም እንዲስፋፋ ነጻ ፕሬስ እንዲመጣ ጁዲሽሪው የፍትህ አካሉ ከፖለቲካ ተሿሚዎች ከኤግዜክቲቭ ከስራ አስፈጻሚው መለየት እንዳለበት የአፍሪካ ሀገሮች በደል ሲበዛ በሂውመን ራይት እንደ ዲሞክራቶች ሆኑ። እንግዲህ ሪፐብሊካን ናቸው ዲሞክራቶች ናቸው። ብዙ ጊዜ ይህን አነት አቋም ያራቡት ወደ ውጭ የሚያዩት ብዙ ጊዜ ዲሞክራቶች ናቸው። ልክ ነው። እነዚህ ኮንሰርቫቲቭ አቋም ነው ያላቸው። ትክክል ነው። አብሪክ የሚባሉት በዛ የተነሳ ነው የተለየ አቋም ነበራቸው እና ይሄን ይመስላል የሳቸው አቋም ፎረን ፖሊሲ በዓለም ደረጃ ላይ በተመለከተ ዶክተር ብሩክ በነገራችን ላይ አሁን ቅድም ሲነግሩኝ አርባ አምስተኛው ፕሬዚደንት ብለው ነበር የጠሩልኝ ስለ ፕሬዚደንት ትራምፕ ሲናገሩ ና ምን ትዛለኝ። በዚህ በሴነተር ማኬን የአሸኛኘት ስነ ስርዓት ላይ አሪዞና ውስጥ በተካሄደውም ሆነ ካፒቶል ሂል ውስጥ በተሰናዳው እንደዚሁም ብሔራዊ ካቴድራል ውስጥ በተካሄደው ሙሉን ስነ ስርዓት ስከታተል በካፒቶል ሂል ላይ በተደረገው ስነ ስርዓት ምክትል ፕሬዚደንት ማይክ ፔንስ በተናገሩበት ጊዜ የፕሬዚደንት ዶናልድ ትራምፕን ስም ከመጥራታቸው በስተቀር ማንም የፕሬዚደንት ዶናልድ ትራምፕን ስም አልጠራም። በየትኛው መድረክ ላይ ነገር ግን በንግግሮቻቸው ውስጥ ሁሉ ፕሬዚደንት ዶናልድ ትራምፕ ነበሩ። ይሄንን አስተውለዋል? በሚገባ በሚገባ በውስጠ ዘ ነው የሚባለው፣ ሀገራችን ባህል አባ፣ በውስጠ ዘ። ልጅቷ ሜገን፣ መጀመሪያ ተናጋሪ ሜገን ናት። ሜገን ነበረች ማርኬን በነገራችን ላይ እንዳንተ ባለሙያ የተዋጣላት ጋዜጠኛ ናት። የእሷን ሬዲዮ ፕሮግራሞች በአሜሪካ በሚሊዮኖች ይከታተላሉ። ተፈጥሯ ኢንክሊኔሽኗ ወደ ሚዲያ ነው እና ኮንሰርቫቲቭ ናት፣ ሪፐብሊካን ናት እንዳባቷ። ግን ወጋት ማቄ ናት፣ ግን እንዳባቷ ማብሪክ ናት። እሷ ታስታውቃለች። መብረቅ ናት። ነጻ ሰው ናት። እንዳባቷ ነጻ እሷ አሰጋላት። እሷ በግልጽ ነው ያስቀመጠችው። ከተናጋሪዎች መካከል የእሷ በጣም በጣም እንደ ጦር ወጋ ሳይሆን በደንብ ነው ፕሬዚደንት ትረምፕን የነካቸው ለማለት እደፍራለሁ። ንግግሯን እንዳዳመጥኩት እሷ የምትለው በአሁኑ ወቅት አሜሪካ ይሄ ነው የማይባል ችግር ውስጥ እንዳለች የአሜሪካ አባቷ የኖረበትም የሞተበትም ባሉ ያለው አገር መውደድን አገርን ማገልገል እንጂ አገር ላይ መገልገል አባቷ ጠባይ ያልነበረው ሁሉ አሁን ተገላብጦ ይህ አይነት ነገሮችን እንደሚከሰቱ ይህንን ግን በጽናት እንደ መታገል እንዳለብን ነው ያቀረበችው እንደ አገር መቀጠል ካስፈለግን ይሄ ቫሉ የተሸረሸረ ያለውን ቫሉ ማስተካከል አለብን ብላ ነው የተናገረችው እንዲሁም እንደምታውቀው የትራምፕ መፈክር ሜክ አሜሪካ ግሬት አጌን ነው አሜሪካን እንደገና እንደገና ታላቅ ማድረጋት ሜገን ምን አለች አሜሪካን እንደገና ታላቅ ማድረግ አያስፈልግም አሜሪካ ሁልጊዜ ታላቅ ነበረች አሁንም ናት ወደፊትም ናት ብላ ነው የወረፈቻቸው በመቀጠልም ሄንሪ ኪሲንገርም በጣም በስላች በሆነ አካዳሚክ ነ አቀራረብ፣ ምን ያህል አሜሪካ ፎረን ፖሊሲ የውጭ ግንኙነት ሪስክ ላይ እና ቻሌንጅ እንደገጠመው ነገር ግን ይሄም ትራንዚቲሪ ማለት ጊዜያዊ እንደሆነ እያንን በጥንካሬ ሁሉ መስራት እንዳለበት ተናግረዋል። ፕሬዚደንት ቡሽም መለስ ባለ ሁኔታ ተናግረዋል። የፕሬዚደንት ኦባማ ነው ከኔ ግን ቀጥሎ ጠንከር ያለ በደንብ የሰላ ነጥቦች ያቀረቡት። በነገራችን ላይ አቶ ሰለሞን ምን ያህል አሜሪካ በሳል ንግግር በመሪ ደረጃ ሰው እንደናፈቀው ሰሞኑን ሲጻፍ ነበር። ቡሽ ፕሬዚደንት ሆነው ትንሽ ይሳቅባቸው ነበር። ለምን አይችልም አንደበተርቱ በተሩጡ አይደለም፣ ጨዋሰው ቢሆንም ሃይማኖተኛ ቢሆንም የተባለ ይሳቅበን ነበር። ኦባማ ናቸው አስፈንጥረው የአንድን መሪ ኳሊቲ ወደ ዳመና ያወሰዱ ወደ ክላውድ ናይን እንደሚባለው እና አዎ ምን ያህል ዓመት ተኩል አለፈ የአሜሪካ ኅብረተሰብ አንደበተርቱ የረቀቀ ንግግር መርህ ላይ የተመሰረተ ነገሮችን የሚያገናዝ ነገሮችን እያያያዘ በታሪክ እያንተራሰ የወደፊቱ የሚያገናዝ ንግግር ጠፍቶ በቃ በአጀክቲቭ ነው ንግግሩ ሁሉ የሆነው በፕሬዚደንት ትራምፕ። ትልቅ ነን ትንሽ ነን ቢጫ ነው ቀይ ነው ቀለም ቅጽል እንትን ማለት ነው። ምን ያህል ልዩነቱ ይሰማሃል? ሰው ምን ያህል በእንድምታ እንደሚያዳምጥ፣ ምን ያህል የረቀቀ ንግግር እንደሚናገሩ፣ ያ ምን ያህል አሁን ባዶ እንደሆነ በዛ ደረጃ የተሰማኝን በግሌ እዚህ እንደዚህ ሀገር ነዋሪ እና ፕሬዚደንት ኦባማ በደንብ ነው እንትን ያሉት ከፓርቲ ፖለቲክስ በላይ ራሳቸውን ከፍ አድርገው በሀገር ጉዳይ የሚንቀሳቀሱ ሰው እንደነበሩ ማኬን። አሁን ግን የምናየው በፓርቲ ስም ብዙ ውዥንብሮችና የሀገሪቷ እሴቶች እየተበላሹ እንደሆነ እኔን ራሱ ዲፌንድ እንዴት እንዳደረገኝ ምሳሌ አንስቷል። ለምሳሌ እንደምታስታውሰው ኦባማ ደግሞ በሌላ ጊዜ ፓትሪት አይደለም ተብሎ ጥያቄ ምልክት ተደርጎበት ነበር። ፓትሪት አይደለም ማለት አገሩን አይወድም። አገሩን አይወድም ተብዬ በመወቀስበት ጊዜ እኔን ሽንጡን ገትሮ ይታገልልኝ ነበረ። ይህን ሲታገልልኝ ግን ለኦባማ ብቻ ብሎ አይደለም። ይህን ሲታገል የነበረው ሀገራችን ባላት ቫሊዩ ነው። እኔን አዛን ኢንዲቪጁዋል አክብሮኛል፣ አመሰግነዋለሁ እንደ ግለሰብ። ግን ከእኔ በላይ ደግሞ የእሱ መልእክት፣ የጆን ማኬን መልእክት፣ ማንም ሰው ማንም ዘሩ፣ ፆታው፣ ሃይማኖቱ መታየት የለበትም። ሁላችንም እኩል ነን። ማማን ነው የአንድ ሀገር ፓትሪዮት ነህ አይደለም ብሎ የሚጠቆመው እጣት መጠቆሙ እንግዲህ የሚለውን እኔ እንድስፈንድ ያደረገኝ ሰው ነበር እና ኢኳሊቲ ፎር ኦል እና የአሜሪካ ቫሊዩ መመለስ አለባት የሚል ነበር የኦባማ መልዕክት። እና በዚህ የአሜሪካ ቫሊዩን በማስጠበቅ ሂደት ማኬን እድሜ ልካቸውን እስከ ዕለተ ሞታቸው ድረስ የአሜሪካን ቫሊዩ በማስጠበቅ ድረስ ይሄ ነው የማይባል አስተዋጽኦ እንዳደረጉና የማኬንን ህልምና ቫሊዩ ይዘን ማስተካከል አለብን፣ ይሄ ጉዳይ ማስተካከል አለበት በሚል በግልጽ ነው የትራምፕን አስተዳደር የጎሸሙት። ማለት በእነዚህ ስነ ስነስርአቶች የሴናተር ማኬን አሸኛኘት ስነስርአቶች ውስጥ አልፎ አልፎ የሰማኋቸው አንዳንድ ጥቅሶችም ነበሩ፣ አባባሎችም ነበሩ፣ ስለ እሳቸውም የሚናገሩ ሰዎች ነበሩ እና ስለ ማካሄን ሲናገሩ እንደ ማኬን አይነት ሰው ሁለተኛ እናይም የሚሉ መልእክቶችን ሰምቻ ያለሁኝ ከአንዳንድ ተናጋሪዎች እርስዎ እንደ ማኬን አይነት ነው የማኬን ፈለግ ይቀጥላል ብለው ተስፋ የሚጥሉበት ፖለቲከኛ ወይም የፖለቲካ አካሄድ አለ በአሁኑ የዩናይትድ ስቴትስ ፖለቲካ አያያዝ? ይሄ የአሜሪካ ስርዓት የሚገርም ስርዓት ነው። እርግጥ ወደ ኋላ የመጎተት ሁኔታ ያለፈው ሁለት አመት ታይቷል። ነገሮች ትንሽ መስመር እየወጡ እየተበላሹ የሄደ ነው። ነገር ግን በአሜሪካ ታሪክ ብዙ ችግሮች ይገጥሟቸዋል። ለምሳሌ ወንድምና ወንድሙን ተዋግተዋል። የአሜሪካን ሲቪል ወር ማለት ነው። በአሜሪካ ባርነት በጦርነቱ ጊዜ ባርነት ነጻ ያውጡ አያውጡ በሚለው ነገራችን ላይ አምስት መቶ ሺህ በላይ ነው ወንድምና ወንድሙን የተገዳደሩት የደቡብ ስቴቶች እና የሰሜን ስቴቶች በፕሬዚደንት ሊንከን ዘመን ማለት ነው። ሊንከን ትክክል በሊንከን ጊዜ ከአስራ ስምንት ስልሳ አንድ እስከ ስልሳ አምስት እንደ አውሮፓ አቆጣጠር ትክክል በቬትናም የሞተው አሜሪካዊ ባይገርምህ ሀምሳ ሺህ ነው። አካል ነት ጉዳዩን ሲያንቁጥር እሱ በመቶ ሺህ ነው። አካል ጉዳተኞችን እና የአሜሪካ ቫሊዩ ተመልሶ እንደገና ይመጣል ባይ ነኝ። አሁን እንዲያውም እንዲያስቡበት ያደረጋቸውን የመሰለኝ ማለት ይሄ ሁልጊዜ በእጅ የተያዘ ወርቅ እንደ መዳብ ይቆጠራል፣ እንደሚባለው ይሄ ጥሩ ትኩረት ያልሰጡት ቫሊዋቸው ምን ያህል እየተጎዳ በአሁኑ አስተዳደር እንደመጣ እየተገነዘቡ በእልህ እና በቁጭት ነው ሰው እየተንቀሳቀሰ ያለው ዩኒቨርሲቲም አካባቢ ምርጫም አካባቢ አሁን ሰሞኑን ምርጫዎች ነበሩ። ፕራይመሪስ እናንተም ዘግባችሁ። አዎ፣ የየፓርቲው የምርጫ ዝግጅት ከጥቂት ሳምንታት በኋላ ለሚካሄደው ምርጫ ማለት ነው። ኖቬምበር ምርጫ ማቀን በኋላ ኖቬምበር አራት ስድስት ላይ ምርጫ ይደረጋል። የአማካይ ዘመን ምርጫ ይባላል። እና በብዛት እያሸንፉ የምናየው ዴሞክራቶች ነው ያለ ጥርጥር ኖቬምበር ላይ በእኛ ህዳር ማለት ነው ህዳር ሰባት ስድስት ላይ የሚደረገው ምርጫ ላይ ዲሞክራቶቹ ብዙ ወንበር እንደሚያሸንፉ ፕሬዲክሽኑ እንደዛ ነው። እንግዲህ ያ ደግሞ አሁን ከመስመር የወጣውን ስርዓት ማለት ኤግዚኪቲቭን ስራ አስፈጻሚውን ፕሬዚደንት ትረምፕ ነው የሚመሩት መስመር ለማስገባት ትልቅ ጉጉት አለ። መስመር ማስገባት ማለት ምንድን ነው? ሌላው ሌላው እሳቸው ያወጣቸውን ገንቢ ያልሆኑ ህጎችን መልሶ በሌላ ህግ ለማስተካከል፣ እሳቸው ላይ የሚካሄደውን የሙለር ኮሚሽን በተመለከተ ይሄ የምርመራው ስልጣን በመዋለድና ብዙ ብዙ ስራ በመስራት ተውለት የከሰሱበትንም ለማፋጠን ማለት ወደ ኢምፒችመንት ጉዳዩ በፈጠነ ሁኔታ የሚሄድበት ሁኔታ ከዚሁ ፕሪልስ እየተደረገ ነው። ፓብሊክ ኦፒኒየንም የሚያሳየው ይሄ ነው። ስለዚህ ሲስተሙ በሚገርም ሁኔታ የደከመ ይመስላል፣ ግን ያንሰራራ ሲያንሰራሩ በጠነከረ ሁኔታ ነው የሚያንሰራራው። አሁን ነው የሰው እየገባው ያለው ምን ያህል ዲሞክራሲ፣ ነጻነት፣ ሊበርቲ እኩልነት፣ ጥቁሩም ማይኖሪቲውም ሁሉም ነጭም ራሱ ፕሮግሬሲቭ የሆነውም እየገባው የመጣው አገሪቷ አደጋ እንደሆነችና ወደ ቀኝ ዘመም ወደ ቀኝ ወደ ዘረኝነት አቅጣጫ የምትሄደውን አቅጣጫ ለመገደም እና ለመመለስ ይሄ ነው የማይባል እንቅስቃሴ በሰፊው አለ። በግለሰብ ደረጃ ጥያቄ ለመመለስ እንደ ጆን ማኬን አይነት ሰዎች ነበሩ፣ ወደፊትም ይኖራሉ። ግን ጥቂቶች ናቸው። እኚህ በጣም እንቁልበል ሬር ሰው ናቸው። በጣም የተለዩ ሰው ናቸው። ህይወት ታሪካቸውን ካየን ትህትናቸውን፣ ጨዋነታቸውን ሁሉም የሚመሰክረው ነው። ንጹህነታቸውን፣ ሀገር ወዳድነታቸውን። ያው እንግዲህ ሰው ልጅ የራሱ ድክመት አለው። እሳቸውንም ሁለት ሶስት ድክመቶች እንደው ለመሳቅ ያህል ሟች ለመውቀስ ሳይሆን አሁን እሱን ማንሳት ነበረብን። እሱን ጥያቄም አሁን አው፣ በጣም ችኩል ናቸው። ሰማንያ በመቶ እንደሚነዳ መኪና ናቸው ይላሉ ሲናገሩ። ቁጣቸው ደግሞ ሲገነፍል፣ ይሄ ነው የማይባል ቁጣ ነው ያወርዱታል። መልሰው ደግሞ ወዲያው ይቅርታ ይጠይቃሉ። ትንሽ በመቀለድ የታወቁ ናቸው። ያም ደግሞ ሴለሮች ይባላል፣ ማሪኖች ማለት ነው። በሀብተኞች ከሀገር ሀገር ሲሄዱ ትንሽ ወጣ ያለ ጆኮችና ቀልዶችን ማውራት ይወዳሉ። በዛም የታወቁ ናቸው። ግን ለቀልድነት መሆኑ ሰው ያውቃል። የራሳቸው የግል ድክመቶች አላቸው እንደ ሰውነት መሆናቸው እና እሳቸውን የመሰሉ የታወቁ ሰዎች የማይመጡበት ምንም ምክንያት የለም። ቁጥራቸው ቢቀንስም ብዬ ነው፣ በዛ ነው ማየው። አንድ ነጥብ ስለ ሰውየ ኳሊቲ የዘነጋሁት የተለዩ ፋሚሊ ናቸው። ቀብሩ ላይ ማየት እንደሆነ አንድ ከኤዥያ የመጣች ጥቁር ልጅ ነበረች። እሷ ልጅ የእሳቸውን ስም የያዘች ልጃቸው ናት። ልጄ ናት ነው የሚሉት እሳቸውና ባለቤታቸው አዳፕት አድርጓት ነው። ከባንግላዴሽ የጉድፈቻ ልጃቸው ነች። የጉድፈቻ ልጅ ብርጅት ትባላለች። እንዲህ አይነት ሰው ኢንተርናሽናል እና ግሎባል ሰው ናቸው ለማለት ማለት ነው። ከልጃቸው ሳይለዩ እኩል አስተምረው እኩል ያኖረው በሶስት ዓመቷ የሜዲካል ችግር ኖሯት ባንግላዴሽ ከማደር ተሬዛ ከሳቸው ከሚያሳድጓቸው ልጆች አንጥተው አስፈቅደው ያሳደጓት ልጅ ናት። እንዲህ አይነት ለሰው ልጅ የሚቆረቆረም ሰው ኳሊቲ ናቸው ለማለት ነው። እንግዲህ ይህን ይመስላል። አቶ ሰለሞን እግዜር ይስጥልኝ። ዶክተር ብሮክ ደናምሹ አሜን። እኔም አመሰግናል ደናምሽ ሚ